በተቃውሞ እንቅስቃሴዎች ወቅት ተፈጽመዋል የተባሉ የመብት ረገጣዎች መጣራት ያለባቸው ገለልተኛ በሆነ የአገር ውስጥ ወይም የውጭ አካል እንዲሆን ተቃዋሚዎች እያሳሰቡ ነው። የኢትዮጵያ የሰብአዊ መብት ኮሚሽን ገለልተኛ አይደለም ሲሉ ኮንነውታል። ይህንን አስተያየት የማይቀበለው የኢትዮጵያ መንግሥት የማጣራቱን ሥራ የሚያከናውነው በተግባር የተፈተሸ ነው ያለው ይኸው ኮሚሽን እንደሚሆን አስታውቋል። እስክንድር ፍሬው ተጨማሪ አለው። በኦሮሚያና በአማራ ክልሎች ሲካሄዱ በቆዩት የተቃውሞ እንቅስቃሴዎች ወቅት የተፈጸሙ የሰብአዊ መብት ጥሰቶች ናቸው እንዲጣሩ ጥሪ እየቀረበ የሚገኘው የተባበሩት መንግስታት የሰብአዊ መብት ኮሚሽንን ጨምሮ አህጉራዊና ዓለም አቀፋዊ ተቋማት ጉዳዩ በገደልተኛ አካል እንዲጣራ ጠይቀዋል። በተለይ በአገር ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎች በጸጥታ ኃይሎች ተፈጸሙ ያሏቸው የሰብአዊ መብት ጥሰቶች እንዲጣሩ የሚያደርጉትን ጥሪ ቀጥለዋል። የኢትዮጵያ መንግስት በማጣራቱ ሐሳብ ይስማማል። ጉዳዩን በገለልተኛ አካል የሚያጣራው ለሕዝብ ካለው መቆርቆርና ውግንና እንዲሁም የሕግ የበላይነትን ከማክበር አኳያ መሆኑንም ይናገራል። ከተቃዋሚዎች ጋር ልዩነት የተፈጠረው በማን ይጣራ በሚለው ነጥብ ላይ ነው። ማጣራቱ የሚካሄደው በኢትዮጵያ የሰብአዊ መብት ኮሚሽን ብቻ መሆኑን መንግስት ይፋ አድርጓል። ተቃዋሚዎች ግን ኮሚሽኑ የኢህአዴግ እና የመንግስት አካል ነው ይላሉ። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ይህንኑ ሀሳብ ነው ያንጸባረቁት። ይሄ የኢትዮጵያ ሰብዓዊ መብት ኮሚሽን ገለልተኛ አይደለም ነው። ገለልተኝነት የለውም። የኢህአዴግ መዋቅር አካል ነው። እነሱም አመራርም የሚቀበሉት ማንኛውም ነገር ከዛ ከፓርቲውና ከመንግስት ስለሆነ ገለልተኛ ሊሆኑ አይችሉም። ምክንያቱም ከአሁን በፊት አጣሩ በተባለውም አራት መቶ ሰው ሞቶ ልጆች በኦሮሚያ ውስጥ በተካሄደው የኦሮሚያ አራት መቶ ሰው በሰብአዊ መብት ሁሉ ተረጋግጦ ከዚህ ውስጥ የሞተው መቶ ሰባ ሶስት ሰው ነው ብሎ አረጋግጧል። ሪፖርት አቅርቧል። ለፓርላማው ነው ያቀረቡት። ለህዝብ ተወካዮች ነው። ህዝብ ተወካዮቹም እንዴት የሆነ ብሎ አልጠየቁም። እንዳለ ነው። የአንድ ፓርቲ አባላት ስለሆኑ በአንድ ፓርቲ ስሪት ስላሉ እነዚህም ጥያቄም አላቀረቡም። ሞቷል የተባለው ሰው በገለልተኛ አካል አራት መቶ ሰው ሆኗል እየተባለ መቶ ሰባ ሶስት ሰው ብቻ ነው የሞቶ ኮሚሽኑ በኦሮሚያ ክልል የተቃውሞ እንቅስቃሴ ወቅት የተወሰደው የኃይል እርምጃ ተመጣጣኝ እንደሆነ መግለጹን አቶ ሙላቱ አስታውሰዋል። ይህ ድምዳሜ እውነታውን እንደማያሳይ ይልቁንም ለወገንተኛነቱ አንድ ማሳያ መሆኑን ያብራሩት አስር ዓመት ልጅና የዘጠኝ ዓመት ልጅ ሞቶ በጥይት ሞቶ ተመጣጣኝ እርምጃ ነው ማለት እኔ ያስተዛዝባል። ነው ሁለተኛ ለምሳሌ ያህል ሳብሪና አብደላ የ18 ዓመት ወጣት ናት። ሴት ልጅ ናት። መስጊድ ውላ ቡና ሽጣ ለእናቷ አንድ ናት። ይቺ ልጅ የምትኖረው ምስራቅ ሐረርጌ ጨለንቆ ከተማ በጥይት ነው የሞተችው። ምንም ይቺን አሁን ልጅ መግደል ማለት ምን ማለት ነው? ከዛም የተወሰደው እርምጃ ተመጣጣኝ ነው ማለት ምንም ማለት ነው። የኢትዮጵያ መንግስት ግን እንደዚህ አይነት አስተያየቶችን አይቀበልም። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ መሐመድ ሰይድ እንዳሉት ኮሚሽኑ በህግ የተሰጠውን ኃላፊነት በገለልተኛነት እየተወጣ ያለ ተቋም ነው። ይህንንም በተግባር አስመስክሯል ባይ ናቸው። በተደጋጋሚ ከዚህ ቀደምም ስንገልጸው እንደነበረው በተጨባጭ የስርአቱ ሀገራችን በተግባር የተፈተሸ ታች ወርዶ ግራስሩት ላይ ከዚህ ቀደም ባደረጋቸው የማጣራት ስራዎች በገለልተኝነቱ ይሄ ወገን ነው ያ ወገን ነው ጭምር ሳይል በተጨባጭ ያሉ ችግሮችን ፈልፍሎ አውጥቶ መጠየቅ ያለበት አካል እንዲጠየቅ ያደረገ የኢትዮጵያ ሰብአዊ መብት ኮሚሽን በዛ ደረጃ ከጊዜ ወደ ጊዜም ጭምር አቅሙን እያጎለበተ የመጣበት ሁኔታ ነው ያለው። ስለዚህ በዚህ አካል ይሄ ገለልተኛ አካል ነው በህገ መንግስቱ ተቆጥረው የተሰጡት ኃላፊነቶች አሉ ይህንን ኃላፊነቱን እንዲወጣ የሚደረግበት ሁኔታ ነው ያለው። እናም ማጣራቱ በኢትዮጵያ የሰብአዊ መብት ኮሚሽን ብቻ እንደሚካሄድ ነው መንግስት እየገለጸ የሚገኘው። ተቃዋሚዎቹና አንዳንድ የሰብአዊ መብት ተቋማት ባይቀበሉትም የማጣራቱ ስራ መቼ እንደሚጀመርም ግልጽ ያለ መረጃ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ